በተለምዶ ቆሼ የሚባለው ስፍራ ለዓመታት ምናልባትም በብዙዎች ዘንድ የማይታወቅ ስፍራ ነበር። ቅዳሜ ምሽት ላይ የተከሰተው አስደንጋጭ ዜና ግን በመላው ዓለም መነጋገሪያ እንዲሆን አድርጎታል። ክፉ ክስተት ለግማሽ ምዕተ ዓመት የአዲስ አበባ ቆሻሻ ማከማቻ እንደሆነ በተነገረለት በረጲ አካባቢ የሚገኘው በተለምዶ ቆሼ ተብሎ በሚጠራው ስፍራ በደረሰው የቆሻሻ ክምር መደርመስ በዕለቱ 15 ሰዎች መሞታቸው ተነገረም። አፍታም ሳይቆይ ቁጥሩ በጥፍ አድጎ ሰላሳዎች ውስጥ ገባም አሁንም አሁንም ከቆሻሻ ክምሮች ውስጥ አስክሬ መቁጠሩ ቀጠለ። በውል የታወቀው የሟቾቹ ቁጥር ትናንት 115 መድረሱ ተጠቅሷል። ብዙዎች በማህበራዊ መገናኛ አውታሮች እልህ ቁጭታቸውን አንጸባርቋል። ተጠያቂ ነው የሚሉትን አካልም ነቅሷል። የእልቂቱ ሰበብ ነው የሚሉትንም ጠቅሷል። አስተያየቶቹን አሰባስበናል። አብራችሁን ቆዩም። የዩናይትድ ስቴትሱ ተነባቢ ጋዜጣ ዋሽንግተን ፖስት ኢትዮጵያ በኢኮኖሚ እድገት ትኩራራለች፣ በቆሻሻ ክምሩ የሚገኙ አስክሬኖች የሚናገሩት ግን ሌላ ታሪክ ነው በሚል ርዕስ ረቡዕ ዕለት አንድ ጽሑፍ አስነብቧል። ጽሑፉን ብዙዎች በማኅበራዊ መገናኛ ዘዴዎች ተቀባብሎታል። የቤት ካርታ ኑሯቸው ስማቸው ያልተመዘገቡት ስላልተቆጠሩ ነው እንጂ በቆሼ የቆሻሻ ክምር ውጧቸው እስከ ወዲያኛው ያሸለቡ ሟቾች ቁጥር ከሚነገረው በላይ ነው የሚሉ ጽሑፎች ተነቧል። በእርግጥም የዕለት ጉርስ ፍለጋ ወጥተው ያገኟትን ቆጣጥረው ሲመለሱ እናት ከነእህት በቆሻሻ ክምር ተውጡ የቀሩባቸው ከአንድ ቤተሰብ አምስትና ስድስት አባላት ያለቁባቸውና ሌሎች በርካታ ልብ የሚነኩ ታሪኮች ተደምጧል። አንዲት የቤተ ክርስቲያን አገልጋይ ዘማሪ ወጣት ከበሮ ይዛ የተነሳችው ፎቶ ባለበት ምስል የተጻፈው ደግሞ የበለጠ ያሰቅቃል ጽሁፉ። ወጣቷ ዘማሪ ሶስተኛ ልጇን የወለደችው አደጋው ከመድረሱ ሁለት ቀን በፊት እንደሆነ ይጠቅሳል። ያህ ክፉ አደጋ አራስ ልጇን እያጠባች ቀሪ ሌሎች ሁለት ልጆቿን እና ባለቤቷን እንዲሁም ሙሉ ቤተሰቧን ቀጥፏል ሲል ይነበባል። ፍጹም ጎሳዬ ከምስል ጋር አያይዞ ያቀረበው ጽሑፍ ነው። አና ርጋሳ አደጋውን በተመለከተ በምስል የተደገፉ የተለያዩ አሳዛኝ ታሪኮችን በፌስቡክ ገጿ በተከታታይ አስነብባለች። የአስርና የአንድ ዓመት ከስድስት ወር ህጻናት ልጆቿን ደጅ ሰላም ጧፍ በመሸጥ ታስተዳድር የነበረች እናት ሁለት ልጆቿን ከነ ባለቤቷ አታ በብቸኝነት ሐኪም ቤት እንደምትገኝ አስነብባለች። የእህቱን አስክሬን ለመውሰድ እየተጠባበቀ የሚገኝ ወጣት እንደነገረኝ ባለችው ታሪክ ደግሞ እህቱ አደጋው በደረሰ ሰዓት ለመውጣት ችላ ነበር። ነገር ግን ልጇን ለማውጣት በመመለሷ ምክንያት ሆዷ ውስጥ ከነበረው ጽንስና የመጀመሪያ ልጇ ጋር ዳግም ላትመለስ ማሸለቧን ገልጣለች። የባለቤቱን አስክሬን በፓውዛና በእስካቫተር እርዳታ በመታገዝ የአስራ ስድስት ዓመት ታዳጊ ልጁን እጁ ላይ በነበረው ብራስሌትና አንገቱ ላይ በነበረው የብር ሐብል ተለይቶ ሟች ባለቤቱ ከህቷና ከአምስት ዓመት ልጇ ጋር እንዲሁም በእንግድነት አብሮ ከነበረ ግለሰብ ጋር አስክሬናቸው ሊገኝ ችሏል ስትልም ሽመልስ ስለተባለ ወጣት ሰቆቃ በምስል አስደግፋ አስነብባለች። ቆሼ በተባለው ስፍራ በየቀኑ አራት ሺ ቶን የቆሻሻ ክምር ይጣል እንደነበር የአልጀዚራ ዘገባ አትቷል። መንግስት በቦታው ተቋርጦ የነበረውን የቆሻሻ ክምር መጣል ሂደት ዳግም መጀመሩም ለአደጋው መንስኤ እንደሆነ የአካባቢው ነዋሪን ጠቅሶ ጣቢያው ዘግቧል። ባለፈው ዓመት ሐምሌ ወር አጋማሽ ላይ በፌስቡክ እና በትዊተር የተሰራጨ የሸገር 102.1 ኤፍ ኤም የጽሑፍ ዘገባ ደግሞ ዳግም ቆሻሻ እንዳይጣልበት ሆኖ ተዘግቷል የተባለው የረጲው ቆሼ እንደገና ቆሻሻ መቀበል ጀምሯል በማለት አስነብቦ ነበር። እንዳይከፈት ሆኖ የተዘጋው ረጲ የደረቅ ቆሻሻ ማስወገጃ ስፍራ መልሶ ለቆሻሻ መጣያነት እንዲውል በከተማ አስተዳደር የተወሰነው የሰንዳፋ ላንድ ፊል አካባቢ ያሉ አርሶ አደሮች ቆሻሻው እንዳይመጣብን ሲሉ በማገዳቸው መሆኑን ጠቅሶ ነበር ጌታቸው በሱዬ ያለ ገበሬው ፈቃድና ስምምነት ነበር። ዘመናዊ በሆነ መልኩ የተገነባ የቆሻሻ ማስወገጃ አለን ብለው ሲደሰኩሩ የነበሩት በ11ኛው ሰዓት ሲል ትችቱን ከስምንት ወራት በፊት አስነብቦ ነበር። ሸገር ተቋርጦ የነበረው የቆሻሻ መጣል ሂደት እንደ አዲስ መጀመሩ የአካባቢው ነዋሪ የበሽታ ስጋት ላይ መጣሉን በወቅቱ ጠቅሶ ነበር። በአካባቢው የሚገኙ ተማሪዎች ምንነቱ ባልታወቀ ሁኔታ እየታመሙ ራሳቸውን በመሳት ይወድቁ እንደነበረም በተደጋጋሚ ተገልጧል። የበሽታ ስጋት ተደርጎ ይታይ የነበረው የቆሻሻ ክምር ግን ቀን ጠብቆ በመቶዎች የሚቆጠሩ ሰዎችን ቀጥፏል። የቆሾ አደጋ ከመከሰቱ አስቀድሞ ከባድ ፍንዳታና ጩኸት መስማታቸውን የገለጡም አሉ። ጥላይ ታረቀኝ ዘኢትዮጵያ ትልቁ ጥያቄ በአካባቢው ላይ ከፍተኛ ፍንዳታ ነበር መባሉ ነው። እናም ምን ፈነዳ ሲል በፌስቡክ ጥያቄ አቅርቧል በዚህ ማለ በዚያ ለአደጋው መድረስ ተጠያቂው መንግስት ነው ስርዓት ያለው የቆሻሻ አወጋገድ ፖሊሲ ስለሌለውና በቦታው ላይም ነዋሪዎች ለአደጋ ተጋልጠው ሲኖሩ በቸልታ መመልከቱ ያስከተለው እልቂት ነው ሲሉ የኮነኑት ጥቂት አይደሉም አደጋውን በተመለከተ የተቃዋሚ ፓርቲዎች የሐዘን መግለጫ ከማውጣት ባሻገርም መንግስትን ለአደጋው ተጠያቂ አድርጓል። የከተማው አስተዳደር ባለስልጣናት ለደረሰው አሰቃቂ አደጋ በቸልተኝነት ተጠያቂዎች ናቸው ያሉ አስተያየት ሰጪዎች ደግሞ ባለስልጣናቱ ራሳቸውን ከስልጣናቸው እንዲያነሱ ጠይቋል። በአንጻሩ ደግሞ አደጋ ሲደርስ ያዞንባ ነው የምታነቡት፣ ቀደም ሲል ሰዎቹ በአስቸጋሪ ሁኔታ እየኖሩ ዞር ብላችሁ አላያችሁም ሲሉ ትችታቸውን የሰነዘሩም አሉ። የመሬት መደርመስ በየትኛውም ሀገር የሚከሰት አጋጣሚ ነው ሲሉ ድርጊቱን ከመንግስት ቸልተኝነት ጋር መያያዙን የተቃወሙም ነበሩ። የለም ይህ የመሬት መደርመስ ሳይሆን የቆሻሻ ክምር መደርመስ ነው፣ በየትኛውም ሀገር ተሰምቶ አይታወቅም ሲሉ ተቃውሞውን በሌላ ትችት የተቃወሙ ጽሁፎችም ተነቧል። አደጋው መድረሱ እንደተሰማ በርካቶች መንግስት የሐዘን ቀን እንዲያውጅ ወትውቷል። የአደጋው ሰበብ የሆነው አካልን የሐዘን ቀንን አውጅ ብሎ መወትወት ተገቢ አይደለም ሲሉ የተቃወሙም ነበሩም። በቆሼ አካባቢ በደረሰው አሰቃቂ የቆሻሻ ክምር መንሸራተት አደጋ የጀርመን ኤምባሲ ለተጎጂዎችና ለኢትዮጵያ ሕዝብ መሪር ሀዘኑን በመግለጥ ሰኞ ዕለት ኤምባሲው ሰንደቅ ዓላማው በግማሽ ዝቅ ብሎ እንዲውለበለብ በማድረግ ብዙዎችን አስደምሟል። መንግስት ከረቡ ጀምሮ የ የሶስት ቀን ሐዘን ያወጀው ማክሰኞ ዕለት ነበር። ባለፈውም ሊቢያ በረሃ ላይ ኢትዮጵያውያን ወገኖቻችን በአይሲስ ካራ ሲቀሉ የዩናይትድ ስቴትስ መንግስት አስቀድሞ ሐዘኑን በመግለጥ ማናቸውንም ትብብር እንደሚያደርግ ሲያስታውቅ መንግስት የሟቾቹን ዜግነት እናጣራለን ከማለቱ ጋር በማገናኘት ለሕብረተሰቡ ሲበዛ ቸልተኛ ነው ሲሉ የማኅበራዊ መገናኛ አውታር ተጠቃሚዎች ምሬታቸውን አሰምቷል። አዲስ አበባ በተለምዶ ቆሼ ተብሎ በሚጠራው ቦታ ቅዳሜ ምሽት የደረሰውን የቆሻሻ መደርመስ የተመለከተ ዘገባ በዶቼቬሌ የፌስቡክ ገጽ ላይ አቅርበን ነበር። ጽሁፉን ግማሽ ሚሊዮን ግድም ሰዎች ተመልክተውታል። ከ450 በላይ አስተያየቶች ደርሰውናል። የተወሰኑትን ለማቅረብ እንሞክራለን። ማሪት አምራት አንድ እውነት እንነጋገር ሲል ጽሁፉን ይጀምራል። መንግስት ኃላፊነት የጎደለው እንደሆነ ሁሌም የምናወራው አሁንም አሁንም እየወተወት ነው ያለ ጉዳይ ነው። እኛስ ዜጎቹ ኢትዮጵያውያን እንደ ህዝብስ ቆሼ የሚባል መንደር ተመስርቶ የሰው ልጅ ቆሻሻ ተንተርሶ ሲያደር አንድ ቀን እንኳን ድምፁን ያላሰማው ይህ ሁሉ አዲስ አበቤስ? ጋዜጠኞችስ፣ ደራሲያንስ፣ ሙዚቀኞችስ፣ ባለሀብቶችስ፣ ፖለቲከኞችስ? እኛስ ሰው ቆሻሻ ተንተርሶ ማደሩን እንደ ተራ የህይወታችን አካል የቆጠረን እኛስ፣ ወግ ስናሳምር የአንድ ህፃን ህይወት ለመቀየር እንኳን ያልሞከር ነው እኛስ ሲል አጠይቋል። ለአገር መቆርቆር ኢህአዴግን በጥሩ አማርኛ መሳደብ ነው በማለትም ችግሩን ወደ ራሳችንም መጠቆም አለብን ሲል ተችቷል። አኑ አኒሻ ደግሞ እድገታችን የህዝብን ደህንነት የመጠበቅ አቅም የለውም ወይ ሲል በመጠየቅ በ25 ዓመታት ውስጥ ያልሞትንበት ምክንያቶች የሉም በማለት በሱማሌ ክልል በኦጋዴንና በጋምቤላ ክልል ሞት የተለመደ መሆኑን ይጠቅሳል። ድንበር ዘልቆ ልጆቻችንን መነጠቅ የተለመደ የሆነ መምጣቱ የሙርሲ ህዝብ ምስክር ነው ሲል በስደት መታረድና በባህር መስጠም የእኛ ነው ሲል ገልጧል። ዛሬ ደግሞ እነርሱ በሚደፉት ቆሻሻ ህይወታችንን ደፉት። አሁንስ የማንሞትበት ቀን ናፈቀን ሲል ጽሁፉን አጠቃሏል። ያያ ገላማን ከበደ ፈጣሪ ግን ለምን በኢትዮጵያውያን ላይ ቸልተኛ ሆነ? በጦርነት፣ በረሃብ፣ በእርስ በርስ ግጭት፣ በባለስልጣናቱ ግዴለሽነትና ስግብግብነት በስንቱ ነው ይህ ህዝብ የሚሰቃየው? የእስርና የኑሮ ውድነቱን ሳላነሳ ብሏል። ኦማር ኤስፊያን ኢትዮጵያዊ ዋጋው ስንት ነው ሲል ተፈራ ንጋቱ መጨረሻችን ምን ይሆን ያሁኑ ባሰ ብሏል። ኢትዮጵያ የሚሰማ መንግስት የላትም ያለው ዳንኤል አለሙ ነው። ቤቲ ግርማ ከጨዋ መንግስት የሚጠበቅ ተግባር እየተሰራ ነው ስትል፣ አባቢያ ቤካን ደግሞ አሳፋሪ መንግስት ሲል አጭር አስተያየት አስፍሯል። አይ ድህነታችን፣ ኑሯችንም ሞታችንም አሰቃቂ የሚል አስተያየት ያሰፈረው ደግሞ ዘመን ጸጋይ ነው። ካሌብ ማቴዎስ መኮንን መርከቧ ከሰጠመች በኋላ እንዴት ልትድን ትችል እንደነበር ሁሉም ያውቃል ሲል ተችቷል። እግዚአብሔር ሆይ በቃ በለን በጤና ይበልጣል የቀረበ ተማጽኖ ነው። ለሞቱት ነፍስ ይማር ያሉና ለሐዘንተኞች መጽናናትን የተመኙ በርካቶች ናቸው። የእኛም ምኞት ነው። አድማጮች፣ የቆሻሻው ናዳ ሰለባዎች በሚል ርዕስ ባለፈው ቅዳሜ ምሽት በተለምዶ ቆሼ በሚባለው አካባቢ ስለደረሰው የቆሻሻ ክምር መደርመስ ያስከተለውን አሰቃቂ አደጋ በተመለከተ ያስደምጥናችሁ የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን ነበር። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።